ማህደረ ዜና፣ ዋሽንግተን ዩናይትድ ስቴትስ ተሰብስበው የነበሩት የአምሳ ሀገራት መሪዎች ዓለምን ከኒኩሌር ጦር መሳሪያ ስጋት ለማላቀቅ እንደገናም ወሰኑ። አርብ የዓለም መሪዎች ስለ ኒኩሌር ጦር መሳሪያ ምርት ስርጭትና ስጋት ሲነጋገሩም ስጋቱ የሚቃለልበትን ስልት ሲቀይሱና ሲወስኑ በእርግጥ ይህ የመጀመሪያቸው አይደለም የመጨረሻቸው አይሆንም በአሁኑ ጉባኤ ግን ከዓለም ሁለተኛውን ከፍተኛ የኒኩሌር ቦምብ ብዛት ቦምቡን ማወንጨፊያ ወይም መጣያ መሳሪያ ያከማቸቸውና ቦምቡን መስሪያ እውቀት ያዳበረችው ትልቅ ሀገር ግን አልተካፈለችም፣ ሩሲያ። የኒኩሌር መርሃ ግብሯን ለማቆም በቅርቡ ቃል የገባቸው ስልታዊት ሀገርም አልተጋበዘችም፣ ኢራን። ብዙ ኒኩሌር ያላትም ኒኩሌር እንዳይኖራት በቅርቡ የወሰነችውም ሀገር ባልተካፈሉበት ጉባኤ የተባለ የተወሰነው ለዓለም ሰላም ይጠቅም ይሆን ወይ ነው ጥያቄው። ላፍታም አብረን እንጠይቅ። ዩናይትድ ስቴትስ ሐምሌ 16 1945 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የመጀመሪያውን የሃይድሮጅን ቦምብ ስትሞክር የአውዳሚውን ቦምብ ምንነት የጥፋት መጠኑን እንዴትነትም ለዓለም አስተዋወቀች። ያኛዋ ሶቪየት ኅብረት ቀጠለች። ብሪታንያም በ1952 አሰለሰች። አራተኛና አምስተኞቹ ፈረንሳይና ቻይና ናቸው። ዩናይትድ ስቴትስ ሄሮሽማና ናጋሳኪን በአውዳሚው ቦምብ ካወደመች በኋላም አውዳሚውን ቦምብ ይበልጥ ብታሻሽል ቁጥሩን ብትጨምርም ሶቪየት ኅብረትን ከፉክክሩ ማስወጣት ወይም ማራቅ ግን አልቻለችም። አብነቱም ድርድር ሆነ። ዩናይትድ ስቴትስና ሶቪየት ኅብረት የስልታዊ ጦር መሳሪያዎች ቅነሳ ወይም መወሰን ስምምነት ሶልት አንድ ያሉትን ድርድር ጀመሩ። ሁለቱም ልዕለ ኃያላን መንግስታት ህዳር 1969 የጀመሩትን ድርድር በስምምነት ለመደምደም ግን አራት ዓመት ሊሞላው ጥቂት ወራት ያክል ጊዜ መጠበቅ ነበረባቸው ዩናይትድ ስቴትስ ቦምቡን ለሙከራ ካፈነዳችበት ሶቪየት ኅብረት እስከሞከረችበት እስከ 1949 ድረስ የፈጀው ጊዜ አራት ዓመት ነበረ አውዳሚውን ቦምብ ለመታጠቅ የአራት ዓመት ልዩነት ብቻ የጠየቃቸው ሀያላኑ ሀገራት የአውዳሚውን ቦምብ ስጋት የሚቀንስ ውል ለመፈራረምም ተመሳሳይ ጊዜ ነበር የፈጀባቸው። ያም ሆኖ የሶቪየት ኅብረቱ ኮሚኒስት ፓርቲ ዋና ጸሐፊ ሊዮኒድ ብሬዥኔቭ እና የዩናይትድ ስቴትሱ ፕሬዚደንት ሪቻርድ ኒክሰን ግንቦት 1972 የተፈራረሙት ስምምነት ዓለምን ከከፋ ጥፋት ለማዳን ከሁለተኛው የዓለም ጦርነት በኋላም ታላቅ እርምጃ ተደርጎም ሲወደስ ሲደነቅም ነበረ። ስምምነቱም ግንቦት ሀያም 1972 ሲጸድቅ ፕሬዚደንት ሪቻርድ ኒክሰን እንዳሉት ሀያላኑ መንግስታት ለአውዳሚ ጦር መሳሪያዎች የሚያወጡትን ሀብትና እውቀት ለሰላምና ልማት ለመዋልም ቃል ገብተው ነበረ። እንደምታውቁት የኒኩሌር ጦር መሳሪያ ለመቀነስ ሶቪየትና አሜሪካ ያደረጉት ድርድር ለአንድ ዓመት ቆሞ ነው። የሁለቱ መንግስታት ከፍተኛ ባለሥልጣናት የተካፈሉበት ድርድር ከተደረገ በኋላ ግን ድርድሩ መቀጠሉን አስታውቃለሁ። አሁን የማነበው መግለጫ ዋሽንግተንና ሞስኮ ውስጥ በተመሳሳይ ሰዓት የወጣ ነው። ዋሽንግተን ከቀኑ ስድስት ሰዓት፣ ሞስኮ ደግሞ ከምሽቱም አንድ ሰዓት መግለጫው እንዳተተው ሁለቱ መንግስታት በስልታዊ ጦር መሳሪያዎች ቅነሳ ላይ ያደረጉት ውይይትን ካጤኑ በኋላ የጸረ ሚሳይል መሳሪያዎችን እንዳይተክሉ የሚያግድ ውል ለመፈራረም መወሰናቸውን፣ አውዳሚ ጦር መሳሪያዎችን ምርትና ስርጭታቸውን ለመቀነስ የሚረዳም ተጨማሪ ድርድር ለማድረግ መስማማታቸውንም ያትት ነበረ። ስ ስ ይህ ስምምነት ስለ ኒኩለር ጦር መሳሪያዎች በሚደረገው ድርድር ላይ ተጋርጦ የነበረውን እንቅፋት የሚያስወግድ ነው። ይህን መግባባት ወደ ተጨባጭ ስምምነት ለመቀየር ግን ያላሰለሰ ድርድር ያስፈልጋል። ቀደም ብሎ ያነበብኩት መግለጫ የሶቪየትና የአሜሪካ መንግስታት መሪዎች ከዚያ ግብ ለመድረስ መቁረጣቸውን ያረጋግጣል። ከተሳካልን፣ መንግስታት በሙሉ ሀብታቸውን፣ ኃይላቸውንና እውቀታቸውን ለጦር መሳሪያ ሳይሆን ለሰላማዊ አገልግሎት እንዲያውሉት ይህ መግለጫ የመጀመሪያ ውል ሁለቱም መንግስታት ከስምምነቱ በኋላ ለተወሰኑ አመታት ለኒኩሌር የሚያወጡትን ገንዘብ በእጅጉ ቀንሰው ነበረ። የመጀመሪያው ስምምነት በተፈረመ በሰባተኛ ዓመቱ ሰኔ 1979 ደግሞ ቪየና፣ ኦስትሪያ ውስጥ ሶልት ሁለት ያሉትን ስምምነት ተፈራርመውም ነበረ። ፊርማም መግለጫ ዘገባው ግን ከተስፋ በስተቀር ዓለምን ከአጥፊ መሳሪያ ምርትና ስጋት አላላቀቃትም። ሁለቱ ሌላ ሀያል መንግስታት ራሳቸው የመጀመሪያውን ስምምነት ከተፈራረሙበት ሁለተኛውን እስከደገሙበት ድረስ በተቆጠረው ሰባት ዓመት ብቻ በነበራቸው የኒኩሌር ቦምብ ላይ አስራ ሁለት ሺህ ቦምቦች ጨምረዋል። እስከ መጀመሪያው ስምምነት ድረስ የማይታወቁም አዳዲስ ሚሳይሎችን በተለይ በአንድ ጊዜ ከአንድ በላይ የኒኩሌር ቦምብ ማወንጨፍ የሚችሉ ሚሳይሎችንም አመርተዋል። ሶቪየት ኅብረት ከኩባ እስከ ምስራቅ አውሮጳ ባሉ ሀገራት፣ ዩናይትድ ስቴትስ ደግሞም ከቱርክ እስከ ጀርመን፣ ከቤልጂክ እስከ ኔዘርላንድስ፣ እስከ ኢጣሊያ የኒኩሌር ቦምብና ኒኩሌር ተሸካሚ ሚሳይል ያከማቹት በዚያው ዘመን ነበረ። የሶቪየት ኅብረት መበታተን የዩናይትድ ስቴትስና የተባባሪዎቿን አሸናፊነት ያረጋገጠ ቀዝቃዛ የሚባለው ጦርነት ማብቃቱን ያበሰረ መሆኑም በእርግጥ አላጠያየቀም። ዓለም ግን ሰላም አይደለችም። የወደሚ ጦር መሳሪያ ስጋትም ናረ እንጂ አልቀነሰም። ህንድ፣ ፓኪስታን የኒኩሌር ቦምብ የታጠቁት እስራኤልና ሰሜን ኮሪያም ያን ቦምብ መታጠቃቸው የአደባባይ ምስጢርነቱ የሚነገረው አለም ለጦርነት ለጦር መሳሪያና ለወታደር የሚያወጣውን ገንዘብ እውቀትና ጊዜ ቀንሶም ለልማትና ሰላም እንዲያውለው ቃል ከተገባለት ከሀያ ዓመታት በኋላም ጭምር ነው። ዛሬም ባሰንጂ አልቀነሰም። ጥናቶች እንደሚጠቁሙት ዓለም ዛሬም ለጦር መሳሪያ የሚያውለው ገንዘብና ጊዜ ለጤና ከሚያውለው በእጥፍ ይበልጣል። ቻትም ሃውስ የተሰኘው የብሪታንያ አጥኚ ተቋም የኒኩሌር ጦር መሳሪያ ጉዳይ አጥኚ በይዛ ውናል እንደሚሉት አውዳሚ የጦር መሳሪያ ለመታጠቅ የሚደረገው እሽቅ ድምድም በቀዝቃዛው ጦርነት ዘመን ከነበረው የከፋ ነው። ዩናይትድ ስቴትስ አውዳሚውን ጦር መሳሪያ ለዓለም እንዳስተዋወቀች ሁሉም የጦር መሳሪያውን ለመቀነስ እንደራደር የሚለውንም ሐሳብ ስትገፋ የነበረችው ራሷ ነበረች። ይሁንና በ1986 የአኔዋ ሶቪየት ኅብረት መሪ ሚሃኤል ጎርባቾቭ ሁለቱ መንግስታት ያላቸውን የኒኩለር መጠን 50 በመቶ እንዲቀንሱ ሀሳብ አቅርበው ነበረ። የአሜሪካው ፕሬዚደንት ሮናልድ ሬገን እምብኝ አሉ። ድርድሩ እንዲደረግ ስትገፋ የነበረችው ዩናይትድ ስቴትስ እንደገና ድርድሩ ውጤት እንዳያመጣ እምብኛለች። ብዙ ጦር መሳሪያ በማከማቸት በመሸጥና በመስጠትም ዩናይትድ ስቴትስን የሚስተካከል ሀገር የለም። በዩናይትድ ስቴትስ ጎትጓችነት በ1970 ዎቹ የተደረጉትን የስልታዊ ጦር መሳሪያዎች ቅነሳ ስምምነቶችንም ያፈረሰችው የፕሬዚደንት ጆርጅ ደብሊው ቡሻም ዩናይትድ ስቴትስ ናት። ደግሞ በተቃራኒው አሁን የኒኩለር ደህንነት ጉባኤ የተባለውን ሐሳብ በ2010 ያቀረበችው ራሷ ናት። ዩናይትድ ስቴትስ ወይም ፕሬዚደንት ባራክ ኦባማ በዋሽንግተኑ ጉባኤ የተካፈሉት የፈረንሳው ፕሬዚደንት ፍራንሷ ኦሎንድ እንዳሉት ኢራን የኒኩሌር ጦር መሳሪያ እንዳታምርት የሚያግደውን ስምምነት የፈረመችው በፕሬዚደንት ባራክ ኦባማ ጥረትና ግፊት ነው። ኢል አ ፈሉ ደ ኔጎሲያሲዮን ዲፊሲል አፕረ ኤ ለንቴርቨንሲዮን ደ ባራክ ኦባማ እዚያ ለመድረስ አስቸጋሪና ከባድ ድርድር መደረግ ኢራን የኒኩሌር ጦር መሳሪያ እንዳታመርት ባራክ ኦባማና ፈረንሳይን ጣልቃ መግባት ነበረባቸው። ይህ የኒኩሌር ደህንነት ጉባኤም አደገኛ አሸባሪዎች ለኒኩሌር ተቋማት ቅርበት እንዳይኖራቸው ለሀገራት ብቻ ሳይሆን ለመላው ዓለም አደገኛ የሆኑ ጥፋት የሚያደርሱ ንጥረ ነገሮችን እንዳያገኙ ለማድረግ መንግስታት በሙሉ በንቃት እንዲጠብቁ ጠቃሚ ነው። il est très important que les pays prennent un certain nombre d'engagements et que nous puissions avoir cette sécurité. ጉዳዩ ከተጀመረበት እስካሁን በነበረው ጊዜ ብዙ መንግስታት የኒኩሌር ተቋሞቻቸው አሸባሪዎች እጅ እንዳይገቡ በንቃት ማስጠበቅ፣ መርዛማ ቦምቦችን ለመስራት የሚያስችሉ ንጥረ ነገሮችን ማጥፋት ወይም አስተማማኝ ወደሆኑ ቦታዎች ማዛወራቸውን አስታውቀዋል። ይሁንና ኦባማ ራሳቸው እንዳሉት አለም ዛሬም ለኒኩሌር ጥፋት እንደተጋለጠች ነው። በምንላው ዓለም በመቶ የሚቆጠሩ ወታደራዊ ተቋማትና ጦር ሰፈሮች 2000 ያህል የኒኩሌር ቁሳቁሶች አሉ። እነዚህ ሁሉም ተገቢው ጥበቃ አይደረግላቸውም። አንዲት ቱፋህ የምታክል በጣም ትንሽ ፕሉቶኒየም በመቶ ሺህ የሚቆጠረው የዋሃንን መግደልና ማቁሰል ትችላለች። ለብዙ ዓመታት የማይወገድ ዓለም አቀፋዊ ሰብአዊ፣ ፖለቲካዊ፣ ኢኮኖሚያዊና አካባቢያዊ ጥፋት ታደርሳለች። የሶሪያ መንግስት ኬሚካዊ ጦር መሳሪያዎቹን እንዲያስረክብ የተደረገው መሳሪያዎቹ ከመንግስት አልፈው መንግስትን የሚወጉ አማጽያንና አሸባሪዎች እጅ ይገባል በሚል ስጋት ነው። ኢራን የኒኩሌር መርሃ ግብሯን እንድታቋረጥ 15 ዓመታት የፈጀው የዛቻ የማዕቀብ ሳይንቲስቶችን የማገት ማስገደሉ ዘመቻ ድርድርም አውዳሚ ጦር መሳሪያ ከቴህራን መሪዎች አልፎ ሂዝቡላህን በመሳሰሉ ቡድናት እጅ እንዳይገባ ነው። ኢራን እና ሶሪያም የኒኩሌር ወይም የኬሚካዊ ጦር መሳሪያ ንጥረ ነገሮችን አስረከቡ ወይም ሰዳም ሁሴን ተገደሉ ማለት ግን መካከለኛው ምስራቅ ሚሊዮኖችን ከሚፈጀው ጦር መሳሪያ ነፃ ነው ማለት አይደለም። ፕሬዚደንት ኦባማ የዋሽንግተኑን ጉባኤ ሲከፍቱ እንዳሉት መላው ደቡባዊ አሜሪካ ከኒኩሌር ጦር መሳሪያ ነፃ ነው። ሰሜን አሜሪካስ ነው ጥያቄው ፖላንድ፣ ኦባማ አክለው እንዳሉት ቃል በገባችው መሰረት ያላትን መርዛማ ንጥረ ነገር በቅርቡ ካጠፋች ወይም ካስረከበች ማዕከላዊ አውሮጳም ከኒኩሌር ስጋት ትላቀቃለች። ይሁንና የብሪታንያ፣ የፈረንሳይ፣ የሩሲያ ምዕራብ አውሮጳ የተከማቹት የአሜሪካ የኒኩሌር ቦምቦች እያሉ አውሮጳ ምናልባትም አፍሪቃም ከኒኩለር ቦምብ ስጋት ነፃናት ሊባሉ አይችልም። ፕሬዚደንት ኦባማ ከዋሽንግተኑ ጉባኤ ጎን ለጎን የቻይናውን ፕሬዚዳንት ሺቺፒንግን ሲያነጋግሩ እንዳሉት ሰሜን ኮሪያም የኒኩሌር ቦምብ መታጠቋ ወይም ለመታጠቅ መጣጣሯ ለአካባቢው ሰላም ሲበዛ አደገኛ ነው። ሰሜን ኮሪያ ኒውክሊየር ለመታጠቅ የምታደርገው ጥረት የአካባቢውን ጸጥታና ደህንነት የሚያሰጋ በመሆኑ በሁለታችንም ዘንድ ትልቅ ትኩረት የሚሰጠው ነው። የኮሪያ ልሳነ ምድር ከኒውክሊየር ነፃ እንዲሆንና የተባበሩት መንግስታት ድርጅት ማዕቀቦችን ገቢራዊ ለማድረግ ፕሬዚደንት ሺና እኔ ጽኑ አቋም አለን። የሰሜን ኮሪያ ኮሚኒስታዊ ስርዓት ከጠፋ የጦርነት ስጋት አይኖርም፣ ነው መልእክቱ። ትልቂቱ ኮሚኒስታዊት ሀገር ሶቪየት ህብረት በጠፋች በ16ኛ ዓመቱም ዘንድሮም ዓለም በጦርነት ማግስት በጦርነት እየዳከረች ነው። በዚህ ሂደት የአንዲት ትንሽ ሀገር ኮሚኒስታዊ ስርዓት መወገድ በኮሪያ ልሳነ ምድር በሙሉ ሰላም ያሰፍናል ማለት በእርግጥ አጠያያቂ ነው። በኦባማ አገላለጽ አንዲት ቱፋህ የምታክል ፕሉቶኒየም መቶ ሺዎችን ከፈጀች፣ ሰሜን አሜሪካ፣ አውሮጳ፣ መካከለኛው ምስራቅና እስያ የተከማቸው ቦምብ ከአፍሪካም እስከ ደቡብ አሜሪካ፣ ከአውሮጳ እስከ አውስትሬሊያ፣ ከሰሜን አሜሪካ እስከ እስያ ያለውን ድፍን ዓለምን ለማጥፋት ከበቂ በላይ ነው። የዋሽንግተን ጉባኤተኞችን በጣም ያሳሰበው ግን የአውዳሚው ጦር መሳሪያ መመረት ወይም መከማቸት ሳይሆን እንደ ኢራን ወይም ሰሜን ኮሪያ ያሉ የምዕራባውያን ጠላት ግን ደካማ መንግስታትና የአሸባሪ ቡድናት መኖር ነው። የቻተም ሐውሷ የኒኩለር ጉዳይ አጥኚ በይዛ ኡናልም በዚህ ይስማማሉ። ይሁንና የዋሽንግተኑ ጉባኤ መንግስታትን እያገለለ በተለይ ከፍተኛ የኒኩለር ክምችት ያላትን ሩሲያን ያላሳተፈ በመሆኑ ዓለምን ከኒኩለር ጦር መሳሪያ ስጋት አላቀቅም ባይ ናቸው። የጉባኤው ዓላማ የኒኩለር ቦምብ ስጋትን ለመቀነስ ከነበረ የኒኩለር ጉዳይ አጥኚ በይዛ ኡናል እንደሚሉት ሩሲያ የግድ መካፈል አሊያም ጉባኤው የተባበሩት መንግስታት ድርጅትን በመሳሰሉ ዓለም አቀፍ ድርጅቶች መዘጋጀትና መጠራት ነበረበት። በዚህ ምክንያት ኡናል ጉባኤውን የአሜሪካውያን መድረክ ይሉታል። ዓለም አቀፍ አይደለም። ነጋሽ መሐመድ ነኝ። ቸር ያሰማን።